the voice of America. ሰማያዊ ፓርቲ የአገሪቱ ሰንደቅ ዓላማ ወደ ቀድሞ መልኩ እንዲመለስ ሲል ጥሪ አቅርበዋል። በጉዳዩ ላይ ሕዝቡ በሰፊው ተሳትፎም በውሳኔ ሕዝብ እንዲቋጭ ነው የፓርቲ ፍላጎት መሆኑን የገለጸው መለስካቸው አምሃ ዝርዝሩን ይዘዋል። የኢትዮጵያ ሰንደቅ ዓላማ የኢትዮጵያ ሕዝብ የማንነት አሻራ የሆነውን ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይና ምንም አይነት ምልክት የሌለበት ማለትም እንደ ቀድሞ ሆኖ እንዲቀጥል በአጽንኦት ይጠይቃል ሲል ሰማያዊ ፓርቲ መግለጫ ወጣ። መግለጫው አክሎ ሰንደቅ ዓላማ የህዝብን የማንነት አሻራ አምቆ የያዘ በዛሬና በትናንት መካከል የታሪክ አደራን ከትውልድ ወደ ትውልድ እያሸጋገረ የሚቆይ ሕያው ምልክት ነው ብሏል። በሰማያዊ ፓርቲ አስተያየት ሰንደቅ ዓላማ መንግሥት ብሔርና በመጣ ቁጥር የሚለዋወጥ መሆን የለበትም። ስለሆነም በዚህ ጉዳይ ላይ የሰማያዊ ፓርቲ ፍላጎት ሰንደቅ ዓላማው ወደ ቀድሞ መልኩ እንዲመለስ ቢሆንም ሕዝብ በነጻነት በስፋትና በጥርቀት እንዲመክርበት ይጠይቃል። የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ በመግለጫው ላይ ይህን ብለው ነበረ። ሰማያዊም የሚሰራው ከዘመን ዘመን ስርዓት በመጣ በሄደ ቁጥር የሚቀየር ሰንደቅ ዓላማ የሚቀየር ብሔራዊ የሚቀያየሩ ሌሎች ፌዴራላዊ ስርዓት ላይ እንመጣለን። የአገር አስተዳደሩ ላይ እንመጣለን። ሌሎች ሌሎች ነጥቦች ላይ እንመጣለን። ግን እንደዚሁ የሚቀያየሩ መጥተዋል። ወጥ የሆነ ሊኖረን ይገባል። መሰረታዊ የሆነ የፖለቲካ ልዩነቶቻችን እንዳለ ለብቻ፣ የአስተዳደር ልዩነቶቻችን ለብቻ፣ ፖሊሲ ልዩነቶቻችን ለብቻ ሆነው ግን አገር ላይ መትከል የሚገባል ዋነኛ ነጥቦች አሉ። ህዝቡ ማንነቱን አስጠብቆ ከግጭት ነጻ ራሱን አድርጎ በተለያዩ ሐሳቦች ብቻ ፍጭት በማድረግ ወደፊት የሚራመድበትን ማስቀመጥ አለብን። ይሄንን ማስቀመጥ የምንችለው ደግሞ ዋና ዋና ነጥቦች የጋራ የሚያደርጉን ምንድን ናቸው የሚለው መለየታል። የፓርቲ ፖሊሲ እና የሀገር ምሰሶች የሚለያዩ ስለሆነ፣ አቶ ጌታነህ ጨምረውም የሰንደቅ ዓላማ ጥያቄና ሌሎችም ልዩነት የሚታይባቸው ሀገራዊ ጥያቄዎች ውይይት ተደርጎባቸው የመጨረሻውን ውሳኔ ህዝብ እንዲወስን መደረግ አለበት፣ የሚለው የፓርቲያቸው አቋም መሆኑን አብራርተዋል። እነዚህ ልዩነቶቻችን እሱ ብቻ አይደለም፣ ብዙ ልዩነቶች አሉን በየስርዓቱ መካከል ያለን። ስለዚህ እነዚህም ሁላ ስርዓቶቹን አሁን ህዝባዊ ስርዓት ስናቋቁም፣ ይህ ህዝባዊ ስርዓት ለአዳግም ሊፈታቸው ከሚገባ ነጥቦች መካከል ሰማያዊ ዛሬ ያነሳው ሰንደቅ ዓላማን ጉዳይ ነው። ከዚህ ጋር አብሮ ተያይዞ የተለያዩ ጉዳዮችን እናነሳለን። ይህንን መፍትሄ በአግባቡ መስጠት የምንችለው አንደኛ ህዝቡ ምንድነው? ጥያቄው የሚለውን በሕገ መንግስቱ መሰረት ሪፈረንደም ስንሰጠው ጭምር ነው የጀመርነውን ያለውን ይዘን ከዛ እያስቀጠልን ስንሄድ ነው። ስለዚህ ሪፈረንደም አድርጎ ህዝቡ ይሄ ነው በአግባቡ ለእኔ የሚገባኝ ማድረግ ያለብኝ የሚለውን ማስቀመጥ አለበት። ፓርቲው ይህን ጥያቄ ያነሳበትን ምክንያትም በጽሑፍ መግለጫው አስፍሯል። እንደ ጽሑፍ መግለጫው አባባል ባለፉት ሳምንታት በተለያዩ የሀገሪቱ ክፍሎች በዶክተር አብይ አህመድ አመራር እየተካሄደ ለሚገኘው ለውጥ ያለውን ድጋፍ ሕዝቡ በሰልፍ እየገለጸ ነው። በእነዚህ ሰላማዊ የድጋፍ ሰልፎች ሕዝቡ ይዞ የወጣው የቀድሞውን ባንዲራ መሆኑን በማስታወስ የቀድሞ ሰንደቅ ዓላማ ሰፊ የሕዝብ ድጋፍ እንዳለው በማረጋገጫነት መግለጫው ያቀርባል። በአንጻሩ ይህ አካሄድ ሕገ መንግሥቱን የሚቃወም ድርጊት መሆኑን የሚገልጹና የቀድሞ ሰንደቅ ዓላማ መላውን የኢትዮጵያ ሕዝብ ፍላጎት የሚያንጸባርቅ አይደለም የሚሉ ወገኖችም አሉ። የማያጠራጥረው ነገር ጉዳዩ ሕገ መንግሥታዊ ክርክር ማስነሳቱ ነው። ምክንያቱም አሁን በሥራ ላይ ባለው ሕገ መንግሥት አንቀጽ አንድ ላይ የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይ የሆኑ በመሃሉ ብሔራዊ አርማ ይኖረዋል ይላልና። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።